ኦሮሞ ነጻነት ግንባር ኦነግ የቀድሞ ታጣቂዎች አቀባበል ለማድረግ የተቋቋመው ኮሚቴ በምዕራብ ወለጋ ዞን መነሲቡ ወረዳ እየተቀበለ ማስተናገድ መጀመሩን አስታውቋል። ለቀድሞዎቹ ታጣቂዎች አቀባበል ከተደረገ በኋላ አጠቃላይ ሰላም ማስፈን ላይ እንደሚሰራ ኮሚቴው ገልጿል። ኮሚቴው የኦነግ ምዕራብ ዞን አዛዥን ለማግኘት ጥረት እያደረገ መሆኑንም አመልክቷል። ናኮር መልካ ተጨማሪ አለው። የእርቀ ሰላሙ የቴክኒክ ኮሚቴ ምክትል ሰብሳቢ እና የምራብ ወለጋ አቀባበል አስተባባሪ አቶ በቀለ ገርባ በመነሲቡ ወረዳ ረው የገጠር ቀበሌ በመገኘት የኦነግ የቀድሞ ታጣቂዎችን ሲቀበሉ ተከታዩን ለአሜሪካ ድምጽ ብለዋል። በሰሞኑ በያዝነው እቅድ መሰረት እንቅስቃሴያችንን አድርገናል። በእቅዳችን መሰረት በትናንትናው ዕለት ብዙ ሰዎችን ለመቀበል ዝግጅት አድርገን ነበረ። ቁጥሩን መግለጽ አሁን አስፈላጊ ባይሆንም የተወሰኑ ሰዎችን ለማግኘት ችለናል። ነገር ግን ወደ እኛ የመጡ ሰዎች ወደ ሰላማዊው መንገድ ጥሪውን ተቀብለው የመጡ ሰዎች በጣም ወሳኝና በትጥቅ ትግሉም ሂደት በድርጅቱም ውስጥ በድርጅቱም ታዋጊዎች ውስጥ ከፍተኛ ቦታ የነበራቸው የአሰልጣኝነት እና ከፍተኛ አመራር ኃላፊነት የነበራቸው ሰዎች ናቸው። ስለዚህ ከፍተኛ አንድምታ አለው ብለን ነው የምንገምተው። በዛሬው ዕለት ደግሞ ብዙ የኦነግ ሰራዊትን ለመቀበል ዝግጅት አድርገናል። በየአካባቢው ካሉት ጋራ ግንኙነት አድርገናል። ትራንስፖርትም አሰማርተናል። ስለዚህ ዛሬ ብዙዎቹን እንቀበላለን የሚል እምነትና ተስፋ ነው ያለ። ታጣቂዎቹ ከትናንት ማክሰኞ ጀምሮ እስከ ነገ ሐሙስ ድረስ ወደ ተዘጋጀላቸው ማረፊያ ስፍራ በማምራት አቀባበል እንደሚደረግላቸውና ከህብረተሰቡ ጋር እንደሚቀላቀሉ የቴክኒክ ኮሚቴው የመርሃ ግብር ሰሌዳ ያሳያል። ሆኖም ትናንት አመሻሹን ወደ ቄለም ወለጋ ያመሩት የቴክኒክ ኮሚቴው ሰብሳቢ የቀድሞ አባ ገዳ አቶ በየነ ሰንበቱ ከቢቢሲ ጋር ባደረጉት ቆይታ ከአስር ሺህ በላይ ታጣቂዎችን ተቆጠሩት ሶስት ቀናት ውስጥ ለመቀበል ዝግጅት ማድረጋቸውን ገልጸው ነበር። እስካሁን ወደ ጊዜያዊ ማረፊያው የገቡት ታጣቂዎች ቁጥር ባይገለጽም ጥቂት መሆኑ ግን በኮሚቴው ተነስቷል። በዚህ ሁኔታ በተባለው ጊዜ ታጣቂዎቹን መቀበል አያዳግትም ወይ ብዬ አቶ በቀለን ጠይቄያቸው ነበር። አሁ እንግዲህ በኦነግ ሰራዊት ቁጥር ላይ ሁሉም ሰው ይግባባል ብዬ አላስብም። እጅግ በጣም ብዙ አድርገው የሚወስዱ አሉ። በአንጻሩ ደግሞ እጅግ በጣም አሳንሰው ጥቂት አድርገው የሚቆጥሩ አሉ። ለማንኛውም ድርጅቱ የሰጠን ቁጥር አለ። አሁን ከሁኔታዎች እንደምንመለከተው ቁጥሩ በርካታ መሆኑን የተረዳ ነው። ሽምቅ ተዋጊዎች እንቅስቃሴ እንደሚታወቀው በአብዛኛው መገመትም የማይቻል ነው። ይህንን የቴክኒክ ኮሚቴ አዋቀር ነው። እጅግ በጣም እነሱ ይገኙባቸዋል ባልናቸው ቦታዎች ነበሩ። አሁን ግን ወደዚህ መተን በምንመለከትበት ጊዜ በፊት የኦነግ ሰራዊት የለበትም የተባለ ቦታ ሁሉ እየተገኙ መሆናቸውን እና ከዛ ቦታ ሪፖርት እየተደረገልን ከእነሱም ቀረቁ ግንኙነት እያደረግን ያለ መሆኑን ነው የምንረዳው። ስለዚህ በእርግጥ ጊዜው ማነሱ የማይቀር ነገር ነው። እኛም በጊዜ ለመሰማራት አንዳንድ ፈተናዎች ውስጥ ማለፍ ነበረብን። ስለዚህ በእቅዳችን መሰረት በትናንትናው እለት መጀመር ነበረብን። በዚህ ቦታ ላይ ጀምረናል። ዛሬ ደግሞ ብዙዎች እንቀበላለን የሚል ተስፋ ነው ያለን። የኦነግ ታጣቂዎች የምዕራብ ቀጠና አዛዥን አግኝተው ስለ ጉዳዩ መክረው እንደሆነም አቶ በቀለን ጠይቄ ነበር። አባባ ገዳ በየና ሰንበቶ አዛዡ ይገኙበታል በተባለ አካባቢ ተሰማርተው አሁንም ግንኙነት ለመፍጠር ከፍተኛ ጥረት እያደረጉ ነው። በዛሬ ውለት ወይንም በነገ ውለት ይሳካላቸዋል የሚል ተስፋ ነው ያለን። በአጠቃላይ ስንገመግም ግን ይዘን የምንንቀሳቀሰው ውሳኔ የተወሰነው በ ከፍተኛ የኦነግ አመራር ነው። በተለይም የጦሩ ሁሉ አጠቃላይ አዛዥ፣ ጠቅላይ አዛዥ እና የድርጅቱ መሪ በሰጡን ቃልና በሰጡን ደብዳቤ መሰረት ነው እየተንቀሳቀስን ያለ ነው። ስለዚህ ከዚህ ውጪ የሚሆን የጦር አዛዥም ከድርጅቱ አስተሳሰብና ትዕዛዝ ከመሪው ትዕዛዝና ከፓርቲው አመራር ትዕዛዝ ውጪ ይሄዳል ብለን የምንገምተው አመራር የለም። ስለዚህ ይህን ያህል የጎላ ችግር ያስከትላል ብለን አናስበም። ለማንኛውም ግን ጥረቱ ዛሬ ወይንም ነገ እንደሚሳካ ተስፋ አለኝ። የጅማ ወዳ ሁሌ አባ ገዳ ሼህ ነሂም ሀሰን አቀባበሉን አስመልክተው እንዲህ ብለዋል። ጦርነት አያስፈልገንም። ኦነግም ሆነ የኦዲፒ ሰዎች መጎዳት የለባቸውም። ሁለቱም ልጆቻችን ናቸው። በሰላማዊ መንገድ መታገል አለባቸው ብለን ምሁራንም ከኛ ጋር ናቸው። ልጆችም እየደወሉልን ነው። ፈጣሪ ካለ እየተሳካልን ነው። ከጅራ በአረዌ ከነሙሉ ትጥቃቸው አቀባበል ከተደረገላቸው መካከል አንዳንዶቹን አነጋግሬ ነበር። ስለተደረገላቸው አቀባበልና ለወደፊቱም ያሰቡትን ለአሜሪካ ድምፅ ተናግረዋል። አቀባበላቸው በጣም ደስ ይላል። ጃልመሮን ከማስፈቀድ ጋር በተያያዘ ብዙ ጊዜ ደጋግሜ ደውዬለት ነበር፣ ግን እርሱ ለእርቁ ፈቃደኛ ሳይሆን ቀርቷል። እኔ አሁንም ምለው እርሱም ወደ እርቁ ገብቶ በሰላም እንዲታገል ነው ወደፊቱም ቢሆን ሊቀመንበራችን ያሉት ትክክል ነው፣ በሰላም እንታገላለን ብለዋል። የሚቀጥለውን ስራቸውን በተመለከተ የኮሚቴው ምክትል ሊቀመንበር አቶ በቀለ ገርባ እንዲህ ብለዋል። ቀጣዩ ጊዜ ይህን ጉዳይ ከፈጸምን በኋላ አጠቃላይ ሰላም ማስፈን ነው። አሁን የተኩስ አቁም የሚመስል አንዳንድ አለመረጋጋቶች፣ አለመተማመኖች አሉ። ፍጹም የሆነ መተማመን እንዲኖር ጥረት ማድረግ ነው። ስለዚህ ሁሉንም የኦሮሞ የፖለቲካ ድርጅት መሪዎች በአንድ ጠረጴዛ ዙሪያ ሰብስቦ በመካከላቸው ያለውን ችግር ለመፍታትና ዘላቂ ወደሆነ ሰላም ማምጣት ዘላቂ ወደሆነ እርቅ ማምጣት። ኮሚቴው የኦነግ ታጣቂዎችን ለመቀበል በክልል ደረጃ ካዘጋጃቸው ሀያ ወረዳዎች አስራ አምስቱ የሚገኙት ምዕራብ ኦሮሚያ ውስጥ ሲሆን ከእነዚህ መካከል ይህ ዘገባ እስከተጠናከረበት ጊዜ ድረስ የቀድሞቹን ታጣቂዎች የተቀበሉት የመነሲቡ፣ ጊዳሚ፣ ቤጊ፣ ነጆ እና ጊዳያና ወረዳዎች መሆናቸውን የቴክኒክ ኮሚቴው አስታውቋል። የወረዳዎቹ የመንግስት ኮሚኒኬሽን ጽፈት ቤቶች በማህበራዊ ድረገጻቸው እንደገለጹት ከሆነ እስካሁን መቶ ሰማኒያ ሁለት የሚሆኑ ለቀድሞ ኦነግ ታጣቂዎች አቀባበል ተደርጓል። ለአሜሪካ ድምፅ ናኮር መልካ ከመነሲቡ ሐረዌ